ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች አንድ መቶ አርባ ሰዎች መግደላቸውን የኢትዮጵያ መንግስት አስታወቀ። ድንበር ተሻጋሪ ጥቃቱ በጋምቤላ የደረሰው በሜሪሌ ብሔር ታጣቂዎች አርብ ዕለት እንደሆነ የኢትዮጵያ መንግስት መግለጫ አስታውሷል። በጋምቤላ የተገደሉት ሰዎች መካከል ሴቶችና ህጻናት እንደሚገኙበትና ሌሎችም ታግተው ወደ ደቡብ ሱዳን መወሰዳቸውን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሺየትድ ፕሬስ የዜና ምንጭ አስታውቀዋል። የሜሪሌ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት የኢትዮጵያ መንግስት ቃል አቀባይ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያን ጋር ግንኙነት የላቸውም ብለዋል። የኢትዮጵያ የመከላከያ ሰራዊት ስልሳ የሚሆኑ አጥቂዎችን መግደሉን የገለጹት አቶ ጌታቸው ወደ ደቡብ ሱዳን ተሻግረውም አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ዛሬ ማምሻውን ለኢትዮጵያ ሕዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስታቸው በደረሰው ጥቃት ማዘኑን ገልጸዋል። በጋምቤላ ብሔራዊ ክልላዊ መንግስት በዜጎቻችን ላይ ከደቡብ ሱዳን የሙሩሌ አርብቶ አደር ጎሳ አባላት በጣም አሰቃቂ የሆነ ግድያ እና ጭፍጨፋ ማካሄዳቸውን በዜናዎች በዜና አውታሮች የተገለጸ ነው። በዚህ ምክንያት ከዚህ በፊት በተለምዶ ይሄ የምሩላ የጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችን አቋርጠው በመግባት ባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች በምክንያት በህፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን ነገር ግን የዛሬው ለየት የሚያደርገው በርካታ ህፃናትንና እናቶችን አሁን በደረሰን መረጃ መሰረት ወደ 2208 የሚሆኑ እናቶችንና ህፃናትን በመጨፍጨፍ ወደ 102 የሚሆኑ ህፃናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት በዚህ ጉዳይ ላይ በከፍተኛ ደረጃ ያዘነ መሆኑን ለተጠቂዎቹ ቤተሰቦች እንደዚሁም ደግሞ ለመላው የጋምቤላ ብሔራዊ ክልላዊ መንግስት ህዝቦችና ለመላው የሀገራችን ህዝቦች በከፍተኛ ሐዘን ስሜት ለመግለጽ እንፈልጋለን። መንግስት፣ በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ እየገቡበት ገብተው የተነጠቁ ልጆቻችንን ያለአንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋራ መወያየት ጀምሯል በጉዳዩ ላይ። ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ በ የደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን። ከዛ በላይ ጉዳዩ ግን የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥቅ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ህጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በኛ በኩል የደቡብ ሱዳን መንግስት ጋራ በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ሕገወጥ ስለሚሆን ይሄን ሕገወጥነትን ለመከላከል የአካባቢው ድረስን በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይሄንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የሕጻናትና የእናቶች ጭፍጨፋ የኤፍድሪ መንግስት የተሰማውን ጥልቅ ሀዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን። አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ማምሻውን የሰጡት መግለጫ ነው።